በአዲስ አበባ የአሜሪካ ኤምባሲ ያሰራው የባህልና የፈጠራ ማዕከል ዛሬ ተከፍቷል። ማዕከሉ በኮሎኔል ጆን ሲ ሮቢንሰን ስም ነው የሚጠራው። ኮሎኔል ሮቢንሰን በጣሊያን ወረራ ጊዜ የኢትዮጵያ ጦር ጀቶችን የሚያበሩ ታዋቂ ፓይለት ነበሩ። እስክንድር ፍሬው ዝግጅቱን ሲከታተል አምሽቷል። ሄኖክ ሰማግዜር አነጋግሮታል። አሜሪካ ኤምባሲ በብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ውስጥ የባህል ማዕከል ወይም የቴክኖሎጂ ማዕከል ያለውን ከፍቷል። በስነ ሥርዓቱ ላይ በኢትዮጵያ አሜሪካ አምባሳደር ፓትሪሺያ ሀስላክ እንደዚሁም የባህልና ቱሪዝም ሚኒስትሯ ኢንጂነር አይሻ መሀመድ ተገኝተዋል። ሁለቱ ናቸው ማዕከሉን መርቀው እየከፈቱት። ማዕከሉ በአንድ በኩል ከአርባ ዓመታት በፊት በፒያሳ የነበረው እና ከንጉሠ ነገሥቱ መንግስት መውደቅ በኋላ የተዘጋው ማዕከል የአሜሪካ ማዕከል እንደገና የተመለሰበት በሌላም በኩል ደግሞ ለኢትዮጵያ አየር መንገድ ብሎም ለኢትዮጵያ አየር ኃይል መመስረት ከፍተኛውን አስተዋጽኦ ያደረጉት አሜሪካዊ ኮሎኔል ጆን ሮቢንሰንም የታወሱበት ነው። በርሳቸው ስም ነው የተሰየመው ይህ ማዕከል። እናም በርካታ እንግዶች ጥሪ የተደረገላቸው የውጭ ሀገርና የሀገር ውስጥ እንግዶች በተገኙበት እንዳልከውም ማምሻውን ተመርቆ ተከፍቷል። እስክንድር የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ የተናገሩትን ይዘናል። በፌስቡክ መልእክታቸው እንዲህ ብለው ነበር። የአሜሪካ አምባሳደር እንደመሆኔ ኢትዮጵያ ውስጥ በኮሎኔል ጆን ሲ ሮቢንሰን ስም የተሰየመውን ማዕከል መክፈት ሳበስር በጣም ደስታ ይሰማኛል። በአዲስ አበባ ኢትዮጵያ ከሚገኘው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ጋር ተባብረን በመስራታችንም ከፍተኛ ኩራት ይሰማኛል። I personally invite you to come and join us at the Colonel Robinson American Center. It's a place for you to come and learn, create, design and discover. ወደ ማዕከሉ መታችሁ እንድትጎበኙ እጋብዛችኋለሁ። ይህ ማዕከል እንደ እውቀት መቅሰሚያ እንዲሆን እንድትፈጥሩ እንድታቅዱበትናም አዳዲስ ሀሳቦችን በአለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው እስክንድር እንግዲህ ከአምባሳደር ሀስላክ ሰምተናል ምን አይነት አገልግሎቶችን ነው የሚሰጠው ማዕከሉ እንግዲህ ይህ ማዕከል ሄኖክ አስር ሚሊዮን ብር ወጪ ተደርጎበታል እጅግ ዘመናዊ በሆነ ሁኔታም ነው እየተሰራው አሜሪካንም የሚመለከቱ የተለያዩ መረጃዎች እንግሊዝኛ ቋንቋ ትምህርት ከአንድ መቶ ዘጠና ሺህ በላይ የኤሌክትሮኒክ መጽሐፍ አንድ ነጥብ አምስት ሚሊዮን የመረቃ ተማሪዎች የምርምር ጽሁፎችን ማግኘት እንደሚችሉ ተጠቃሚዎቹ ማለት ነው። አምባሳደሯ ፓትሪሺያ ሀፍላክ በዛሬው ንግግራቸው አክለው ገልጸዋል። በፈጣን የኢንተርኔት አገልግሎት የሚታገዝ እና የተለያዩ አገልግሎቶችን የሚሰጥ ነው። ማዕከሉ የት አካባቢ ነው የሚገኘው? ማንስ መገልገል ይችላል? የሚገኘው ከኢትዮጵያ ብሔራዊ ባንክ አጠገብ ነው። እዛው እንግዲህ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ህንፃ ውስጥ ነው የሚገኘው። በስተግራና በስተቀኝ ሆነው ወመዘክር የሚባለው ሄኖካ ወመዘክር የሚባለው እንግዲህ በሙሉ ስሙ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ውስጥ ነው የሚገኘው። አገልግሎቱ እንግዲህ ወጣቶች ላይ ማተኮር እንፈልጋለን ሲሉም የአሜሪካ ኤምባሲ ባለስልጣናት አሁን ማምሻውን ያነጋገርኳቸው የ ኤምባሲው የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ እንደገለጹልኝም ለማንኛውም ሰው ክፍት ነው፣ ማንኛውም ሰው መጥቶ መገልገል ይችላል ብለዋል። በጣም ነው የምናመሰግነው። እስክንድር ፍሬው፣ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ በዛሬው ዕለት መርቆ የከፈተውን የባህልና የቴክኖሎጂ ማዕከል አስመልክተህ ለሰጠህን ማብራሪያ እናመሰግናለን። እስክንድር አመሰግናለሁ ሄኖክ